ማዕከላዊ አፍሪካዊቱ ሀገር ዲሞክራቲክ ሪፑብሊክ ኮንጎ በጎርጎረሳዊው ከታሳስ 2015 ወዲህ በጸረ መንግስት ተቃውሞ እየታመሰች ትገኛለች። ምክንያቱ ደግሞ አባታቸው ሎረን ካቢላ በመገደላቸው በጎርጎረሳዊው 2001 ወደ መንበረ መንግስቱ የመጡት የአሁኑ የሀገሪቱ ፕሬዝዳንት ጆሴፍ ካቢላ የሀገሪቱ ህገ መንግስት ከሚፈቅደው ውጭ ለፕሬዝዳንትነት ለመወዳደር መፈለጋቸው ነው። ተቃውሞ በአብዛኛዎቹ የሀገሪቱ ክፍል የተካሄደ ሲሆን ፕሬዝዳንት ጆሴፍ ካቢላ ከስልጣን እንዲለቁ የሚጠይቅ ነው። በዚህ ምክንያት በመንግስት የጸጥታ ኃይሎች ብዙዎች ተገለዋል። በመቶዎች የሚቆጠሩም መታሰራቸው ይነገራል። በሀገሪቱ ይደርሳል የተባለውን የሰብዓዊ መብት ጥሰት ለማጣራት የጸጥታው ምክር ቤት ሉካኑን ወደ ሀገሪቱ ሲልቅ ቆይቷል። አጃንስ ፍራንስ ፕሬስ ከኪንሻሳ እንደዘገበው ለዚሁ ተግባር የተላኩት ማይክል ሻርፕ እና ዛይዳ ካታላን ተገለው ተገኝተዋል። ሟቾቹ ከተያዘው ወር አጋማሽ ጀምሮ አብረዋቸው ከነበሩ አራት የኮንጎ ዜጎች ጋር የደረሱበት ጠፍቶ ነው የቆየው። በድርጅቱ የኮንጎ ተልዕኮ ከጠፉበት ጊዜ አንስቶ ፍለጋ ሲያካሂድ ሰንብቶ ነው አስከሬ ናቸው የተገኘው። ቀሪዎቹ የኮንጎ ዜጎች እስካሁን ድብዛቸው አልተገኘም። የሀገሪቱ የመንግስት ቃል አቀባይ ላምበርት ሜንደ እንደተናገሩት መርማሪዎቹ አስከሬ ናቸው የተገኘው ካሳይ አካባቢ በሚገኝ አንድ ወንዝ አጠገብ ነው። የመንግስታቱ ድርጅትም በዚሁ ስፍራ የተፈጸመውን የሰብአዊ መብት ጥሰት እንዲያጣሩ ነበር የላካቸው። ማይክል ሻርፐር አሜሪካዊ ሲሆኑ ዛይዳ ካታላን ደግሞ የስዊድን ዜጋ ናቸው። ግድያው እስካሁን ኃላፊነት የወሰደ አካል አለመኖሩም ተመልክቷል። በካቢላ መንግስት ላይ አምፀው የነበሩት ኪሚዋና ናሳቱ የተባሉ የጎሳና የሚሊሻ መሪ በመንግስት ኃይሎች ከተገደሉ ካለፈው ነሐሴ አጋማሽ ወዲህ በካሳይ ክፍለ ግዛትና በአጎራባሽ ከተሞች ውጥረቱ እየጨመረ መጥቶ ቢያንስ አራት መቶ ሰዎች መሞታቸውን ከአካባቢው የሚወጡ የዜና ዘገባዎች ያመለክታሉ። የኮንጎ መንግስት ብሔራዊ ፖሊስ አርብ እለት እንዳስታወቀው ደግሞ 39 የፖሊስ መኮንኖች የጎሳ መሪው ደጋፊ ናቸው በተባሉ አማጽያን በካሳይ ክፍለ ግዛት ተገድለዋል። የተባበሩት መንግስታት ድርጅት የአውሮፓ ህብረትና የአፍሪቃ ህብረት በሀገሪቱ እየተፈጸመ ያለው ጥቃት አሳሳቢ በመሆኑ የሀገሪቱ የፖለቲካ መሪዎች በህብረት አፋጣኝና ሰላማዊ መፍትሄ እንዲያፈላልጉ እያሳሰቡ ነው። ድርጅቶቹ ይህን ይበሉ እንጂ በጋቦን ዩኒቨርሲቲ የየሀገራት ስልታዊ ግንኙነትና የፖለቲካ ፕሮፌሰር የሆኑት ዮናታን ንዶቶሚ ንጎሚ ግን የፖለቲካ መሪዎቹ የማይተባበሩበት ምክንያት እንዳለ አለ ነው የሚገልጹት። በዲሞክራቲክ ኮንጎ ሪፐብሊክ ፖለቲካ ላይ የተለያዩ ወገኖች በጋራ አብረው መስራት ላልቻሉበት ጉዳይ ሁለት ምክንያቶች ያሉ ይመስለኛል። የመጀመሪያው የተቃዋሚው ቡድን መከፋፈል ነው። በተለይ መሪው ኢቲን ቺሴኬዲ ከሞቱ በኋላ የተቃዋሚው ጥምረት ሁለትና ሶስት ፕሬዝደንቶች ማቅረቡ ትልቅ እንቅፋት ደቅኗል። ሁለተኛው ከፕሬዝደንት ካቢላ በኩልም ስምምነቱ እንዲሳካ ፈቃደኝነቱ ተጓድሎ ይገኛል። እንደሚታወቀው በህገ መንግስቱ መሰረት ፕሬዝደንት ካቢላ የስልጣን ዘመናቸው በማብቃቱ በዚህ ስልጣን ላይ መገኘት አልነበረባቸውም። እንደ ፕሮፌሰር ንጎሚ በሀገሪቱ ለተከሰተው አሳሳቢ ችግርና ለሚታየው አለመግባባት ከሀገሪቱ ፖለቲ ኞች ባሻገር የጎረቤት ሀገራት ሚናም እንደቀላል የሚታይ አይደለም። ለኮንጎ ቀውስ ሌላው እንደ ምክንያት የሚጠቀሰው ጉዳይ የማይታዩት ተዋናዮች ናቸው። ማለትም በአካባቢው ያሉት ሩዋንዳና ዩጋንዳን የመሳሰሉት ሀገራት በአጠቃላይ በተለይ ደግሞ ምዕራባውያን ሀገራት ተጠያቂዎች ናቸው። እንደምታውቁት ኮንጎ በተፈጥሮ ሀብት የታደለች እንደመሆኗ መጠን ሁሉም ይኸው ሀብቷን መበዝበዝ ይፈልጋል። በዚሁ ስልታዊ ጥቅም የተነሳም የውጭ ኃይላት የኮንጎ ፖለቲካዊ ውዝግብ እንዳያበቃ የራሳቸውን ተጽዕኖ ያሳርፋሉ። የተባበሩት መንግስታት በሀገሪቱ ከ19 ሺ በላይ የሰላም አስከባሪ ኃይል አሰማርቱ የሚገኝ ሲሆን ለዚህም በየአመቱ 1.2 ቢሊዮን የአሜሪካን ዶላር ወጪ ይደረጋል። የጸጥታው ምክር ቤት በኮንጎ ያሰማራው በምህፃሩ ሞኖስኮ የሰላም ማስከበር ተልእኮ ጊዜውን ለማራዘም በዛሬ ዕለት ድምጽ ይሰጣል ተብሎ ይጠበቃል።